በሳውዲ አረቢያ ካለ ህጋዊ ፍቃድ የሚኖሩ የኢትዮጵያ ዜጎች ወደ አገራቸው እንዲመለሱ የተሰጣቸው የዘጠና ቀናት ገደብ ሊያልቅ አንድ ወር ገደማ ቀርቶታል። የሳውዲም ሆነ የኢትዮጵያ መንግስት ዜጎቹን ወደ አገራቸው እንዲመለሱ ጥረታቸውን መቀጠላቸውን ብናገሩም አንዳንድ ኢትዮጵያውያን ወደ ሳውዲ የሚያደርጉትን ህገወጥ ጉዞ እንዳላቋረጡ ዶቼ ቬሌ ያነጋገራቸው የዓይን እማኞች ገልጸዋል። አቶ ፉአድ ዩሱፍ አህመድ ከአምስት ዓመት በላይ በጅዳ ከተማ ይኖራሉ። በኢትዮጵያ ያለው ኢኮኖሚና ነጻነት ጉዳይ ባህር አቋርጠው ወደ ሳውዲ መሄድ መገደዳቸውን የሚናገሩት አቶ ፉዋድ ግን እስካሁን ህጋዊ የመኖሪያ ፍቃድ የላቸውም። እንደሳቸው አሁንም ህጋዊ የመኖሪያ ፍቃድ የሌላቸው እንዲወጡ የሳውዲ መንግስት በጠየቀበት በአሁኑ ጊዜም ግን ሌሎች ተሰደው የሚመጡ እንዳሉ አቶ ፉዋድ ለዶይቼ ቬለ ተናግረዋል። የሚገርመው ነገር አሁን በባህር የምንቀበላቸው ልጆች አሉ። እንግዲህ አሁን የሚመጣበት ሰዓት አይደለም። የጅቡቲ የሚባለውን ትተው በሶማሌ ነው የሚመጡት። ያን ግን በጣም እኛም ያው እያለቀስ ነው የምንቀበላቸው። ብዙ ብር ነው ቢያንስ ስምንት ሺህ ሪያል፣ አስር ሺህ ሪያል በሳውዲ አረቢያ የሚያስከፍሉን። ይህድንም ደግሞ እድናድን እንዲመጡም አልፈለግንም። ግን ከመጡ በኋላ ነው የሚደውሉት። ሲደውሉም ደግሞ እንዳይመቱ እያል እንዳይመቷቸው እያል ከፍላን ግዳችን የኢትዮጵያ መንግስት ዜጎቹ ወደ ሀገራቸው እንዲመለሱ እየሞከረ መሆኑ ተሰምተዋል። ሰሞኑንም የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሳውዲ የሚገኙት የመኖሪያ ፍቃድ የሌላቸው ዜጎች ለመመለስ ያመነቱበት ድርጊት እንዳሳሰባቸው ገልጸው የተሰጣቸውን ቀነ ገደብ ሳያበቃ በፊት እንዲመለሱ ጠይቀዋል። መንግስት ዜጎቹ ወደ ሀገራቸው እንዲመለሱ እያበረታታና አስፈላጊ ዝግጅቶችን እያደረገ ባለበት በዚህ ጊዜ ሌሎች ዜጎች በህገወጥ መንገድ መሰደድ መቀጠላቸው ይሰማል። በዚህ አንጻር መንግስት ማድረግ ላይ ይገኛል። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ያሉ ምቹ ሁኔታዎች የበለጠ ተሻሽለው ወጣቶች ተጠቃሚ እንዲሆኑ በሀገራቸው ሰርተው መበልጸግ እንደሚችሉ ግንዛቤ የመፍጠር ስራዎች ከስር ከስር እየተሰሩ ቢሆንም ትልቁ ችግር አሁን ሎቢ የሚያደርጉ እነዚህ ህገወጥ ደላሎች ውጭ ወጥተው በአንድ ጊዜ ህይወታቸው እንደሚቀየር፣ ወርቅ እንደሚያፍሱ፣ ሀብት እንደሚያፍሱ አድርገው ያልተጨበጠ መረጃ እየሰጧቸው ከእያንዳንዱ ስደተኛ የሚያገኙትን ገንዘብ እያሰሉ የሚንቀሳቀሱበት ሁኔታ ነው ያለው። ስለዚህ መረቡ በጣም ሰፊ ነው። ትልቅ መረብ ነው። አስቸጋሪ የሆነ ውስብስብ የሆነ መረብ ነው ያለው ህገ ወጥ ደላሎች እየዘረጉት። ስለዚህ ይህንን መመከት ደግሞ የሚቻለው የህብረተሰቡን አስተሳሰብ በመቀየር ነው የሚሆነው። በተጨባጭ ደግሞ አሁን መሬት ላይ ህብረተሰቡን በተለይ ወጣቱን ተጠቃሚ ያደረጉ ስራዎች እየተሰሩ ነው ያሉት። ይሄ በሂደት ለውጥ ያመጣል የሚል ሙሉ እምነት ነው ያለው። ጉዳዩ የሚመለከታቸው በሳኡዲ አረቢያ የምትኖሩ ዜጎች በተሰጠው የምህረት አዋጅ እንዴት እየተጠቀማችሁ ነው ብለን በሳውዲ የሚኖሩትን አስተያየት ጠይቀን ነበር። በድምፅ አስተያየታቸውን ከላኩልን መካከል የኢትዮጵያ መንግስት የሚናገረው ነገር ከእውነት የራቀ ነው። ለመውጣት ኤምባሲ እየተመላለስን ባለንበት ሰዓት ኤምባሲዎች ምንም አይነት እርዳታና ድጋፍ ትብብርም እያደረጉልን አይደለም። ልጆች ሰዎቻችን ይዘን በፀሐይና በጠራራ እየተንገላታ ነው ያለነው። አቶ ኡመር አህመድ ከጅዳ እንዲሁም አንድ ስማቸውን ያልጠቀሱ ሌላ አስተያየት ሰጪ ደግሞ እንዲህ ይላሉ። በዚህ በስጥና ቀን አዋጁ መሰረት የኛ ሰው እየወጣ ይገኛል። ና ያንን ፕሮሰስ እንትን ለማለት ወደ ቆንሲላው ጽፈት ቤት እየሄዱ ሳለ ደርሰውም በር ላይ እየቆሙ የሳውዲ ፖሊሶች እየያዙ ይገኛሉ። በስነ ስርአት እኔ ከአንድ ሶስት ጊዜ ያጋጠመኝ ነገር ነው። በሳውዲ አረቢያ መውጣት የማይፈልጉ ብዙ ዜጎች ሉ አንደኛ ነገር የሀገር ቤት ጉዳይ አለ። ሄደን ገብተን ምን ያጋጥመናል የሚል ፍራቻ አለ። በሌላ በኩል ደግሞ እቺ ረመዳን ትንሽ ይጠቅማል ብርሆም፣ ስራም አለ በደንብ ይሰራል። ሌላ ነገር ደግሞ ከአሁን በፊትም የተደረገ ስለሆነ ዛሬ ቢታወጅ ነገም ገም ለሚቀጥለው መታወጁ ስለማይቀር ብንወጣም ባንወጣም ያው ነው የሚሉም አሉ። እንደገና ደግሞ ይወጡና ኢትዮጵያ ደግሞ ሳይመቻቸው ሲቀር ደግሞ ተመልሰው ደግሞ በባህር ድጋሚ የሚገቡ አሉ። ና ወደ አራት መቶ ሺህ የሚገመቱ ኢትዮጵያውያን ካለ ህጋዊ ፍቃድ በሳውዲ አረቢያ እንደሚኖሩ ይገመታል። ከዚህ መካከል 23 ሺህ የጉዞ ሰነዶች እንደወሰዱ መንግስት ያወጣቸው ዘገባዎች ያሳያሉ።